The Voice of America. ለኮቪድ-19 ቫይረስ ተጋልጠው ሕክምናቸውን ሲከታተሉ ከቆዩ በኋላ በዶክተራቸው ከቫይረሱ ነጻ በመሆናቸው ሌሎችን ሊበክሉ አይችሉም የተባሉት ፕሬዚዳንታዊ እጩ ዶናልድ ትራምፕ ወደ ምረጡኝ ዘመቻቸው ለመመለስ የመጀመሪያውን ሳምንታቸውን ይዘዋል። ምርጫው ሊጠናቀቅ ሶስት ሳምንታት የቀሩት ሲሆን ፕሬዚዳንታዊ እጩዎቹ ትራምፕ እና የዲሞክራቲክ ፓርቲ እጩ ጆ ባይደን ብርቱ ፉክክር ወደሚጠይቁት የአሜሪካ ክፍለ ግዛቶች በመዘዋወር ደጋፊዎቻቸውን ሊያነቃቁም ተነሳስተዋል። የቪኦኤ ሪፖርተር ኤልዛቤጥ ሊ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል። ምርጫው እየተቃረበ መጥቷል። ከፍሎሪዳ እስከ ኦሃዮ ያሉ ደጋፊዎች ከእጩዎቻቸው ዙሪያ ተሰልፈዋል። አሻሚና አፎካካሪ በሆነችው ፍሎሪዳ የፕሬዝደንት ትራምፕ ደጋፊዎች በኮቪድ-19 ቫይረስ ከተጠቁ በኋላ አገግመው ወደ ምርጫ ዘመቻቸው የተመለሱትን ፕሬዝደንት ትራምፕን ለማድመጥ ወደ ስፍራው የሚያስገባቸውን የትኩሳት መጠን እየተለኩ ገብተዋል። ፕሬዝደንቱ እንዲህ አሉ። ወደ ምርጫ ዘመቻው መመለሴን በይፋ ለማወጅ ቤቴ ወደ ሆነችው ፍሎሪዳ ተመልሼ መምጣቴ ደስ ይላል። አገግመው ስለተነሱበት የኮሮና ቫይረስም የሚከተለውን ተናገሩ። አሁንማ ኮሮና አይነካህም ብለውኛል። ይሰማኛል፣ መጠንከሬ በጣም ይሰማኛል። ወደ ታዳሚዎቹ መራመድ እችላለሁ። ወደ መካከላችሁ መምጣት እችላለሁ እዚያ ያላችሁትን ሁሉ አንድ በአንድ መሳም እችላለሁ። በኮቪድ-19 አይነኬ ስለመሆን ግን ሳይንስ ገና እርግጠኛ አይደለም። ለማንኛውም ጆ ባይደንን ለመደገፍ በኦሃዮ የተሰባሰበው የደጋፊዎች ሁኔታ ግን የተለየ ነው። እዚያ የነበሩት የዲሞክራቲክ ፕሬዝደንታዊ እጩ ባይደን ፕሬዝደንት ትራምፕ የኮሮና ቫይረስ ሕመማቸውን ስለሚያስተናግዱበት ሁኔታ የሚከተለውም ብለዋል። እኚህ ሰው ታመውና ተመርምረው ከወጡ በኋላ እንኳ የሚያሳዩት አደገኛ ባህሪ ነው። ጨርሶ የማይገባ ነገር ነው። ዶናልድ ትራምፕ በፕሬዚደንትነቱ እየቆዩ በሄዱ ቁጥር የበለጠ አደገኛ እየሆኑ ይሄዳሉ። ትራምፕ ምናልባት ሊያሳዩ የፈለጉት ጠንካራ ሆነው መታየትን ነው ይላሉ የስታንፎርድ ዩኒቨርሲቲ ፖለቲካል ሳይንቲስት ብሩስ ኬን። I'm not sure that there was a better way to spin it. I mean, certainly if he'd look vulnerable. His reaction to the COVID and some of the statements he's made about COVID and his. ለኮቪድ-19 የሚሰጡት ምላሽ ወይም ስለ ኮቪድ የተናገሩት በሙሉ «እኔን አይነካኝም፣ ይኸው ሊያጠቃኝ አልቻለም» የሚለው አባባላቸው በአረጋውያን መራጮች ዘንድ የተወደደላቸው አይመስለኝም። በተለይ በፍሎሪዳ ያሉት በርካታ ጡረተኞችና የኮቪድ ተጠቂዎች ለቫይረሱ በአደገኛ ሁኔታ የተጋለጡ ብቻ ሳይሆኑ በኮቪድ-19 ሊሞቱ የሚችሉ ሰዎችም ናቸው። ምንም እንኳ ትራምፕ በ2016 ፍሎሪዳን ያሸነፉ ቢሆንም በ2020 ግን ፍሎሪዳ አሻሚ ናት። በቅርብ የወጣው የሕዝብ አስተያየት መሰብሰቢያ እንደሚገልጸው ባይደን ትራምፕን በጥቂት ይቀድማሉ። ያ ለሁለቱም እጩዎች ክፍለ ግዛቲቱን አሻሚ ያደርጋታል። አሁንም ብሩስ ኬይን ይህንን ያስረዳሉ። ዋይት ትራምፕ ለማድረግ የሚሞክሩት ነገር ደጋፊዎቻቸው ወጥተው ድምፅ እንዲሰጡ ማነቃቃት ነው። ምክንያቱም በተለይ ነጮቹ ወንዶች ወደ ምርጫው ቦታ በርከት ብለው ቢወጡላቸው ከሴቶችና አረጋውያን መካከል ሊያጧቸው የሚችሉትን ድምፆች ሊያካክሱላቸው ይችላል። በባይደን የምርጫ ዘመቻ በኩልም ያለው ትኩረት በክሊንተን ጊዜ የተሰራው ስህተት እንዳይደገም ማድረግ ነው። የካ ዝርያ ያላቸውና ላቲኖስ የሚባሉት ከነጭ አሜሪካውያን ቀጥለው በአሜሪካ ትልቁን የመራጩን የማህበረሰብ ክፍል ድርሻ የያዙ ናቸው። በመሆኑም በምርጫው ትልቅ ሚና ይጫወታሉ። በብሔራዊ ደረጃ ሁለት ለአንድ በሆነ ብልጫ ከትራምፕ ይልቅ ባይደንን የሚደግፉ ቢሆንም በፍሎሪዳ በሚገኙና አብዛኞቹ መራጮች በሆኑበት የኩባ ተወላጅ በሆኑ አሜሪካውያን ዘንድ ትራምፕ የተሻለ ድጋፍ አላቸው። በአገሪቱ ለመራጮች ዋነኛ ትኩረት ጉዳይ ሆኖ የሚወጣው የኮቪድ-19 ጉዳይ ነው። በመሆኑም መላ አሜሪካውያን ወረርሽኙን እየተፋለመች ያለችው አገራቸው በማን መመራት እንደሚገባት በድምፃቸው ያረጋግጣሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ